ከማህበረሰብ ለማህበረሰብ ታሪክን ቀርጾ ለባለ ታሪኩና የታሪክ ባለድርሻ ለሆኑ ወገኖች ማቆይትና ማሰለፍ በነበር መታሰቢያነት ብቻ የሚወሰን አይደለም። ለባለታሪኩ የወርስ አሻራ ሐውልት፣ ላገሬው ግን ግለ ታሪክ መቋደሻና ቅርስም ጭምር ነው። በፊደል አዳኝ ልቦለድ ፊልምና በሦስት ዘጋቢ ፊልሞቻቸው የሚታወቁት የቀድሞው ሰርክስ ኢትዮጵያ ቲያትርና ሙዚቃ ዳይሬክተር አብይ አየለ በ2016 2024 የኤልያስ ዋንጫ በሚል ግለ ታሪክ ተኮር ዘጋቢ ፊልማቸውን ለሕዝብ እይታ ለማብቃት ተሰናርተዋል። መነሻቸው ኤልያስ ማን ነው? ለሚለው መጠይቃችን ምላሽ በመስጠት ነው። አመሰግናለሁ። ከሳውን ይህን ድል ስለሰጠኝ። ኤልያስ ጁሃር ሁላችን እንደምናውቀው ኳስ ተጫዋች ነው ለመብራት ኃይል እና ለኢትዮጵያ የብሔራዊ ቡድን ተሰልፎ ተጫወተ ተጫዋች ነው። እንደ ማንኛውም ተጫዋች ነው፣ ግን ተጫዋች ብቻ አይደለም ኤልያስ ጁሃር። ኤልያስ ጁሃር በአስራ ዘጠኝ ሰማንያዎች ውስጥ ለኢትዮጵያ የብሔራዊ ቡድን እና ለመብራት ኃይል በተጫወተበት ዘመን በጣም ጎልቶ የወጣ በዛን ዘመን ለነበረ የእግር ኳስ አፍቃሪም ሆነ የእግር ኳስ ማህበረሰብ አይምሮ ውስጥ ተተክሎ የቀረ በጣም የተለየ ያጫወት ስልት ያለው፣ የተለየ ስብዕና ያለው፣ ህዝብ ሊያውቀው የሚገባ ታሪክ ያለው ተጫዋች ነው ኤልያስ ጆሃር። ኤልያስ ጆሀርን ከሌሎች የኢትዮጵያ በርካታ ብሔራዊ ቡድንም ሆነ የክለብ ተጫዋቾች ለየት የሚያደርገው ምንድን ነው? ለስራውስ ዋነኛ ማዕከል አድርገው ሲመርጡት ዘጋቢ ፊልሞ ትኩረት በተለይ ምን ላይ ነው የሚያጠነጥነው? አመሰግናለሁ። አመሰግናሉ ካሳሁን። ምንድን ነው ኤልያስ ጆሀርን ከሌላው ለየት የሚያደርገው? ኤልያስ ጆሀር ወደ መብራት ኃይል ሲመጣ አስራ ሶስት አመቱ ነው። በጣም ልጅ ነው። ለመብራት ኃይል አዲስ አበባ ስቴዲየም ተሰልፎ የተጫወተው በ አራት ዓመት እድሜው ነው። ይሄ ስድስት እንኳን አልሞላውም፣ ገና አልጠነከረም፣ በጣም ልጅ ነው። ከሰውነት አኳያም ቀጭን ነው፣ አጭር ነው። በዛ እድሜው ያለ እኩዮቹ ከነ ገብረመድን ኃይሌ ከነ ሙልጌታ ከበደ የምናቃቸው የወርቃማው ዘመን የነበሩ ኳስ ተጫዋቾች ከነ ሙልጌታ ወልደየስ የሚሰልፉበት ሜዳ ላይ ከነሱ ጋር ተሰልፎ ተጫውቶ የገባ ለታ ጎል ያገባ ህፃን ሆኖ ሜዳ ላይ ተሰልፎ የገባ ለታ ሜዳ ላይ ምድር ጦር ላይ ጎላ ግብቶ የወጣ ይህንን ታሪክ ማንም ሰው ላይ ያልሰማውት ያልተደገመም እስካሁን ድረስ። ከዛ በኋላ እንደገነነ በኳስ ጨዋታው ላይ እንደተሰቀለ ያለ እድሜው እንደገና ከኳስ ሜዳ ላይ የተሰናበተ ተጫዋች ነው። ኤልያስ ጁሃር በጣም የተለየ ታሪክ ያለው ነው ኤልያስ ጁሃር ማለት። ለምን ተሰናበተ ለሚለው ሰዎች ፊልሙን መልከት ይገባቸዋል ምላሹን ለማግኘት። ከዛ ውጭ የዚህ የዘጋቢ ፊልም ወይም ዶኪሜንተሪ ፊልም በሚሰራበት ወቅት በርካታ ሰዎችን በኤልያስ ጆሃር ዙሪያ ያሉ፣ ከቤተሰብ፣ ከጓደኞች፣ ከሙያ ባልደረቦች፣ እሱን ካሰለጠኑ ሰዎች ወይም እሱ ካሰለጠናቸው ጨዋቾች ወይም ከተመልካቾችም ጭምር ወይም የስፖርት ጋዜጠኞች የመሳሰሉ በርካታ ሰዎች በኤልያስ ዙሪያ ህይወት ውስጥ ይኖራሉ ና ከነኚ ውስጥ የተቻለውትን የተወሰኑ ሰዎች አገኝቶ ማናገር ና የነሱን የምስክርነት ቃል መዘገበም አንዱ የፊልሙ ድርሻ ነው ና ካናገሯቸው ሰዎች ውስጥ የተወሰኑ ሰዎች ላብነት ያህል ስለ ኤልያስ ጀዋር ምን ነበር ያሉት? ኤልያስ ጀዋርን እንደምን ነበር የገለጡሎት? አመሰግናለሁ። አሁንም ካሳሁን፣ የሚገርም ታሪክ ነው እሱ በሚጫወትበት ጊዜ ከእሱ ጋር የተጫወቱ የእሱ የክለብ አጋሮችም የሌላ ክለብ ተጫዋች የሆኑ ተጫዋቾችንም ቃለ መጠይቅ አድርገናል። ሁሉም በሚባል ደረጃ ለሱ አንድ አይነት የሆነ አስተሳሰብ ነው ያላቸው። በአብዛኛው ግን የሌላ ክለብ ተከላካይ የሆኑ እውቅ ተከላካዮች ላይክ እንደ ጊዮርጊስ እና የመሰል ገናና የሆነ ቲም ተከላካይ የነበሩ ልጆች ኤልያስ ጁሃርን ኳስ ሲይዝ የሚገቡበት እንደሚጠፋቸው ነው የሚናገሩት። ኳስ ያዘ ማለት ኤልያስ ጁሃር በጣም አደገኛ፣ እሱን ለመከላከል በጣም አስቸጋሪ፣ ሜዳ ላይ በጣም አስቸጋሪ ከሚባሉት ሰዎች ውስጥ አንዱ ነው። ኤልያስ ጁሃርም መታው፣ አታስቆመውም፣ ይነሳል። ኳስ አታስጥለውም፣ እንዴት እንደሚያልፍህ አታውቀውም፣ አትይዘውም። አጭር ነው ሾልኮብ ይሄዳል። ግን እንዴት አድርጎ አልፎ ሄዶ ኳስ እንደሚያገባ ትንግርት ነው የሚሆንባቸው የራሱ ኳስ ተጫዋቾች ደግሞ የራሱ ክለብ አጋሮች ደግሞ አንዳንዶቹ ከሱ ጋር መጫወት ራሱ እንደ ክብር ነው የሚያዩት። ከመጫወት ይልቅ ደግሞ ቁጭ ብሎ ማየት ነው የሚመርጡ ደግሞ አሉ። እሱ አንድ አባባል አለ ሁሉም የሚስማሙበት አባባል፣ ኤልያስ አለ ጎል አለ ይላሉ። በማንኛውም ጊዜ በማንኛውም ሰዓት ኤልያስ ክለብ ውስጥ ካለ አስራ አንድ ተጫዋች ነው አስሩ ተጫዋቾች ኤልያስ ላይ ሀሳባቸውን ጥለው ይጫወታሉ ሁሉም በጨዋታቸው አንቶ የተባሉ ብሔራዊ ቡድን የሚጫወቱ በጨዋታ ሜዳ ላይ በቦታቸው ብቁ የሆኑ ሆነው ግን እምነት አላቸው ኤልያስ ጁሃር ላይ። በሙሉ በሚባል ደረጃ ኤልያስ ጁሃርን ሁሉም ክለብ ይመኘዋል። ሁሉም ተጫዋች የእሱ እንዲሆን ያደርገዋል። ኤልያስ ግን አንድ ቦታ ጠንቶ የተጫወተ ሁሉም የሚፈልገው ሁሉም የሚያደንቀው ተጫዋች ነው ኤልያስ ጁሃር። የዚህ አይነቱን መዘጋቢ ፊልሞች የመስራት በተለይም ለኤልያስም ሆነ በግል ለማህበረሰብም እንደዚሁ በሚኖርበት ሀገር አውስትራሊያ ወይም ደግሞ ለመጣበት ለእናት ሀገሩ ለትውልድ ሀገሩ የኢትዮጵያውያን ዜጎች ምን ማለት ነው? ይሄ ዋጋው፣ ፋይዳው፣ በረከትነቱ ምንድን ነው ይሄንን የደከሙበት፣ ይሄን ለመስራት የተነሳሱበት፣ ውስጦን ገፍቶ ሊወጣ የቻለው ከምን አኳያ ነው? ወደፊትስ ፋይዳው ምን ይሆናል? ትሩፋቶቹ ምንድን ናቸው? ይላሉ እንግዲህ ምን መሰለህ ካሳሁን፣ እኔ የብዙ ሰዎችን ባዮግራፊ ማንበብ እወዳለሁኝ እና የሰዎች ባዮግራፊ ወይ ደግሞ የሰዎች ዶክመንተሪ በምናይበት እና በምናነብበት ጊዜ ከሰዎቹ ታሪክ ባሻገር ዘመንን ነው የምናየው። በዛ ዘመን የነበሩ ሌሎች ብዙ የአገር ታሪኮችን ነው የምናየው። እንደገና ታሪኮችን ነው የምናስቀምጠው። ኤልያስ ጁሃር በተጫወተበት ዘመን እና አሁን ያለው ትውልድ በጣም የተራራቀ ነው። ብዙ ነገሮች ተቀይረዋል። አሁን የዲጂታል ዘመን ነው። በሚገርም ሁኔታ ኤልያስ ጁሃር ሲጫወት የእነሱ ዶክመንት እንኳን ማግኘት አይቻልም። ኢትዮጵያ ቴሌቪዥን ወይ ደግሞ አየር ላይ የለም። ግን የሰሩት ስራ ቀላል ስራ አይደለም። ይሄ አሁን ያለው ትውልድም ሊያዩ የሚገባ ሰዎቹም እንደ እሱ አይነት የሰሩ ሰዎችም የሰሩት ስራ ዶክመንትድ ሆኖ በምስልም በድምፅም ቀርቦ ወደፊት የሚመጣውም ትውልድ የአሁኑም ትውልድ ያለፈውን አይቶ ምን ነበረ ለሚለው ትክክለኛ የዘመኑን ምንነት፣ የሰዎቹን ማንነት፣ መነሻውን እንዲያውቅ ይረዳል የሚል እምነት አለኝ። በዚህ ምክንያት የሰዎችን ታሪክ በጣም ወዳለኝ በጣም መስራት እወዳለሁ። የሰዎች ታሪክ ማለት የማህበረሰብ ታሪክ ነው። የማህበረሰብ ታሪክ ደግሞ የሀገር ታሪክ ነው። ይሄ ነው መነሻው። ሌላ ምንም ነገር የለውም። ይሄ ነው አላማውም፣ ሀሳቡም ይሄ ነው። የፊልሙ መጠሪያ የኤልያስ ዋንጫ ነው። የኤልያስ ዋንጫ የሚል መጠሪያ ስያሜ ሊሰጡት የወደዱት ከምን አኳያ ነው? ይህንን ዶክመንተሪ ለመስራት ሳስብ መብራት ኃይል ስፖርት ክለብ ሄጄ ነበረ አዲስ አበባ አዲስ አበባ መብራት ኃይል ስፖርት ክለብ በዘመኑ በወቅቱ የነበሩትን የክለቡን ኃላፊዎች ብዙዎቹ ከሱ ጋር የተጫወቱ ናቸው። ሌሎችንም የክለቡን በቀድሞ የነበሩ ተጫዋቾችን ከሱ በፊት የነበሩ እሱን ያሰለጠኑ እነዚህን ሰዎች በማናገርበት ጊዜ ቀጥታ ይዘውኝ የሄዱት የዋንጫ የሚቀመጥበት መደርደሪያ ላይ ነው ይዘውኝ የሄዱት። እዚህ ዋንጫ ውስጥ ያለው በእግር ኳስ የተገኘው ዋንጫ በአብዛኛው የሊያስ ዋንጫ ነው ነው ያሉኝ። ቃል በቃል ነው የነገሩኝ የመብራት ኃይል ዋንጫ የኤልያስ ዋንጫ ነው ያሉኝ። እነዚህ ዋንጫዎች የኤልያስ ዋንጫ ናቸው። ሁሉም የሚያውቀው የክለቡ መብራት ኃይል ክለብ አባላት አስተዳደር፣ የኤልያስ ዋንጫዎች አልተጻፈበትም እንጂ ላይ የኤልያስ ዋንጫ ነው እነዚህ ዋንጫዎች። ይሄ ነው መነሼ፣ ዋናው ይሄ ነው። እኔ ይሄ በጣም ከባድ የሆነ ስም ስለሆነ ነው ለኔ። እሱ ባይሆን አይበላቸውም። ለምሳሌ ልንገርህ መብራት ኃይል በ1953 ነው የተመሰረተው። እንግዲህ ከ1953 ከተመሰረተ በኋላ የኢትዮጵያ ሻምፒዮና ዋንጫ ከ32 ዓመት በኋላ ኤልያስ ባለበት ቲም ነው የበላው የኢትዮጵያ ሻምፒዮና ዋንጫ እና ያን ዋንጫ ኤልያስ ባይሆን አይበላም ነበር ነው የሚሉት። መነሻው ይሄ ነው። ከትልቅ ታሪክ ጋር ነው ያያያዙት። ተገቢም ክብደትም መዛኝ የሆነ ስያሜ ነው። ለዚህ የኤልያስ ዋንጫ ዘጋቢ ፊልም በቅድሚያ የት ነው የሚታየው? ለየትኛው ማህበረሰብ ነው የሚቀርበው? ከአውስትሬሊያ ባሻገርስ በአገር ቤትም ሆነ በሌላው በተቀረው ኢትዮጵያውያን በሚገኙባቸው የዓለም ማዕዘናትስ ለማሳየት ሰብ ያለ የአውስትራሊያውስ የእይታ ቀን ቦታና ሰዓት መቼ ነው የሚታየው ኤፕሪል አስራ አራት ሁለት ሰዓት ተኩል ላይ አፍተርኑን ማለት ነው። ፉትስክሬ ኮሚኒቲ አርት ሴንተር ነው እዛ፣ አርባ አምስት አርባ አምስት ቁጥር ሞሪላንድ ስትሬት ፉትስክሬ ነው። ብዙ ሰው ያውቀዋል ብዬ አስባለሁኝ። እዛ ነው የሚታየው። ይሄ የመጀመሪያ እሱ ባለበት ብዙ ህዝብ በተገኘበት የሚከፈትበት ነው የሚታይበት ነው። በነፃ ነው። ማንኛውም ሰው መምጣት ይችላል። ስታንዳርዱን የጠበቀ ጥሩ ሲኒማ ሊታይበት የሚችል የፉትስክሬ አርት ሴንተር ቬኒው ነው። ጥሩ ቦታ ነው። ከዛ በኋላ የሚኖረውን ለሌላው አለም እንዲታይ ኢትዮጵያ ያሉ የግል ቴሌቪዥን ጋዜጠኞች ጋራ ኮንታክት አድርጌ ያለው ከተወሰኑት ጋራ ኢትዮጵያ ላለው ሰው እንዲታይ እንዲያሳዩት እፈልጋለውኝ። ኢትዮጵያ ላለው ሰው ታየ ማለት ከዛ በኋላ እነሱም አየር ላይ ስለሚጭኑት እኔም ዩቲዩብ ላይ ስለምጭነው ሌላው ውጭ ያለው ማህበረሰብ ከቴሌቪዥኑም ማየት ይችላል፣ ከዩቲዩብም ማየት ይችላል ብዬ አስባለውኝ። መልካም አቶ አብይ አየለ የቲያትርና ፊልም ደራሲና ዳይሬክተር፣ ስለ ቃለ ምልልሱ እናመሰግናለን። የኤፕሪል አሳራቱ የኤልያስ ዋንጫ ዘጋቢ ፊልሞ የመረቃ ስነስርዓት ስኬታማ እንዲሆንና ለኢትዮጵያ ባለውለታ ለሆነው ትልቅ እግር ኳስ ተጫዋቻችን ኤልያስ ጀዋርም እንደዚሁ መልካም የመታሰቢያ ምሽት እንዲሆን ምኞታችን ነው። አመሰግናለኝ። ካሳሁን ዚ